ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ሰላም ጤና ስጥልን የተከበራቸው አድማጭ ተመልካቾቻችን እንደምናምሽታችኋል። ለምሽቱ የያዝናቸው መሰናዶች እናስተዋውቃችሁ። ከአማራ ብሔራዊ ክልላዊ መንግስት ውጭ በሌሎች የሀገራችን ክፍሎች አሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችም ስላሉ፣ እነዚህንም ታሳቢ በማድረግ ቀሪ ስራዎች በእቅድ የተያዙትንም ለመስራት ተጨማሪ ጊዜ የሚያስፈልግ በመሆኑ በአማራ ክልል ያስቸኳይ ጊዜ አዋጁ መራዘሙን ተከትሎ ከተሰናዳ ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ስፖርትና ቴክኖሎጂ እንዲሁም ደግሞ ሌሎች ጥንቅሮችም አሉን። ኤደን ገረመው መሰናዳውን በመምራት አብሬያችሁ እቆያለሁ። ኤልያስ አስማረም በድምፅና ምስል ምህንድስና አብሮኛለ መሰናዳው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላዊ አሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ክልል ላይ ተጥሎ የቆየው የአስቸኳይ ጊዜ አዋጁ ሁኔታ ለአራት ተጨማሪ ወራት እንዲራዘም ፓርላማ ወስኗል። ላለፉት ስድስት ወራት ተፈጻሚ ሆነው የቆየው የአስቸኳይ ጊዜ አዋጁ እንዲራዘም ለምክር ቤቱ ጥያቄ ያቀረቡት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የአዋጁን ጊዜ ማራዘም ያስፈልገው ከአማራ ክልል በተጨማሪም በሌሎች የሀገሪቱ አካባቢዎችም ያሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችንም ታሳቢ በማድረግ መሆኑን ተናግረዋል። በሌላ በኩል ግን የአስቸኳይ ጊዜ ሁኔታው መራዘሙ እንዳሳዘናቸው አስተያየታቸው ለአሜሪካ ድምጽ የሰጡ የክልሉ ነዋሪዎች ገልጸዋል። ኬኔዲያ ባተ ቀጣዩን ዘገባ አሰናድቷል። የሕዝብ ተወካዮች ምክር ቤት ባካሄደው ስብሰባ በአማራ ክልል ላይ የተጣለውንና ላለፉት ስድስት ወራት የቆየውን የአስቸኳይ ጊዜ አዋጅ ለተጨማሪ አራት ወራት አራዝሟል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አዋጁ እንዲራዘም ለምክር ቤቱ በሰጡት ማብራሪያ በእቅድ የተያዙ ያሏቸውን ቀሪ ስራዎችንም ለመስራትና የአስቸኳይ ጊዜ መምሪያ ጠቅላይ እዙ አዋጁ ቢራዘም ለሕዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን በመደምደሙ እንደሆነ አክለው ጠቁመዋል። ከአማራ ብሔራዊ ክልላዊ መንግስት ውጭ በሌሎች የሀገራችን ክፍሎች አሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችም ስላሉ እነዚህንም ታሳቢ በማድረግ ቀሪ ስራዎች በእቅድ የተያዙትንም ለመስራት ተጨማሪ ጊዜ የሚያስፈልግ በመሆኑ ጉዳዩን ያለውን ወቅታዊ ነባራዊ ሁኔታ በጥልቀት ከገመገመ በኋላ የአስቸኳይ ጊዜ መምሪያ ጠቅላይ እዙ የአስቸኳይ ጊዜ አዋጁ ቢራዘም ለሕዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን ደምድሟል። በዚህም መሰረት ጥያቄውን ለተከበረው የሕዝብ ተወካዮች ምክር ቤት አቅርቧል። በዛሬው የምክር ቤቱ ስብሰባ ላይ እንዲገኙ የተጋበዙት የመንግስት መገናኛ ብዙሃን ብቻ ናቸው። ሆኖም የሚኒስትሩን ማብራሪያ ተከትሎ በተደረገው ውይይት አዋጁ እንዲራዘም የቀረበውን ጥያቄ በመደገፍና በመቃወም የምክር ቤቱ አባላት አስተያየቶችን መስጠታቸውን የአሜሪካ ድምፅ ከምንጮቹ አረጋግጧል። ከውይይቱ በኋላ የሚኒስትሮች ምክር ቤት ሐምሌ 28 ቀን 2015 ዓ ም ተደንግጎ በተወካዮች ምክር ቤት ነሐሴ 8 ቀን 2016 ዓ ም የጸደቀው የአስ አስቸኳይ ጊዜ አዋጅ በሁለት ተቃውሞና በሶስት ድምፅ ታቅቦ በአብላጫ ድምፅ ለአራት ወራት እንዲራዘም ወስኗል። አዋጁ በክልሉ አንጻራዊ ሰላምና መረጋጋትን ለማስፈን እንደረዳ መንግስት ተናግሯል። በሌላ በኩል ግን የአስቸኳይ ጊዜ ሁኔታው መራዘሙ እንዳሳሰባቸው አስተያየታቸውን ለአሜሪካ ድምፅ የሰጡ የክልሉ ነዋሪዎች ገልጸዋል። ለደህንነት የሰጋለው በሚል ማንነታቸውን እንዳናሳውቅ የጠየቁ አንዲት የባህር ዳር ከተማ ነዋሪ የአስቸኳይ ጊዜ አዋጁ የመንቀሳቀስ ነጻነትን በከፍ ከፍተኛ ሁኔታ ገድቧል። በጸጥታ ኃይሎች ጥቃት የሚፈጸምባቸው ወጣቶች ቁጥር ከመጨመሩ ውጭ ያመጣው ለውጥ የለም ብለዋል። ሌላ የባህር ዳር ከተማ ነዋሪ ደግሞ እኔ በስድስት ወር ጉዳይ ላይ ደብ ለውጥ የለም። የባሰ ነገሮች እየተካረሩ እና እየተባባሱ ከሚሄዱ ውጭ እየታየ ለውጥ የለም። ህዝቡ አሁን ከመብላት ወደ አለመብላት እየገባ ያለበት ሰዓት ነው። መንገዶች ተዘግተዋል። ወደ ከተማው የሚገባ ምንም አይነት ሌዛ ነገር የለም። ቢኖርም ዋጋው ዋጋውን ይሸከመው አልቻልም። አንድ ኩንታል ጤፍ ዋጋ በአሁኑ ሰዓት አስራ አምስት ሺ አስራ ስድስት ሺ እየተባለ ነው። ሁለተኛ አሁን አራት ወር መራዘቡ ሌላ ተጨማሪ ነገር ያመጣል ብዬ እኔ በበኩሌም የምገምተው ነገር አይኖርም። በሰላማዊ ነገር ገብተው ሰላም በሰላም ካልተጠናቀቀ መሰገር ያለው አይመስለኝም። በበኩሌ ሰውም ከብዶታል ተኗ ራብ ጎንደር ዞን ያነጋገር ናቸው። አስተያየት ሰጪም እንዲሁ የአስቸኳይ ጊዜ አዋጁ መራዘም በማህበረሰቡ ላይ ይፈጥራል ያሉትን ጠቅሰው ግጭቶችን ለመፍታት ድርድር ሁነኛ መፍትሄ እንደሆነ ገልጸዋል። የአስቸኳይ ጊዜ አዋጅ ከማረጋጋትም ከምንም አንጻር ምንም የተረጋጋንም ምንም ነገር የለም። በመሀል የታጠቃ ሁለቱም በመገጠመው ምክንያት እንግዲህ አብዛኛው እየሞተም እየተጎደመ ያለ ገበሬውና ማህበረሰቡ ነው። ይሄ ይቀጥላል ነው ያ ነገር የለውም። ዝሮዝሮ ሁለቱ የታጠቀ ይገጥማል መሀል ላይ ያለው ገበሬው ይሞታል። እንደ ገበሬው ነው ስትመጣ ችግሩም፣ ሞቱም፣ መሰደዱም የሚቀጥልበት ነገር የተራዘመ ያክል ነው እየተቆጠረ ያለው ገበኛ አካባቢ ይሄ ነገር እስከ መቼ ይቀጥላል? ተውኳን መስራት አልቻለም ምንም እና ዝሮ ዝሮ እኔ ውድድር ድርድር ገብተው ምላሽ ቢሰጥና ጦርነቱ ቢቆም የተሻለ ነገር ነው። እንደ ሌሎቹ አስተያየት ሰጪዎች ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን የሰሜን ሸዋ ዞን ሸዋሮቢት ከተማ ነዋሪም የአዋጁን መራዘም ተቃውመዋል። የምታየው ድባብ ሰው ላይ አሁን በጨምሯ በተባለ ሰዓት እንኳን የምታየው ሁሉም ፊቱ ላይ የምታነበው ነገር አለ። አሁን ሰዓቷ ከተነገረች ሰዓት ጀምሮ ከዛ ሰዓት ጀምሮ ሰው ላይ የምታነበው ነገር በቃ ቁጭ ትልል እንጂ ደራሽ ወደኋላ የምትመለስ አቅም አታይባት ይሄ አስቸኳይ ጊዜ አዋጁ መራዘሙን ከሰሙ በኋላ ማለት ነው? አዎ፣ ለምን የሚል ነገር ቁጭት ነው የምታይባቸው። እኛ ጋ አሁን ምንም አይመጣው ነገር የለም። እንደኒ ሰላም ያመጣ የሚባለው ላፊ አሁንም አለ። ሰውሎቻ ነው ምንገባው። እስቲና ስጋት ነው ያለው። በዚህ የመረጋጋት ሁኔታ ዜሮ ነው። ይገደላል ሰው በቀን በቀን ሬሳ ይሰማል። ምንድን ነው ስትባል፣ በአንዳ ሞተ ነው መፍትሄው። እኔ እንዳለሁበት እንደማየው ከሆነ ህዝቡ ሰላም ይፈልጋል።

የኢትዮጵያ ሰብአዊ መብቶች ኮሚሽንም የአስቸኳይ ጊዜ ሁኔታው መራዘም እንደሚያሳስበው ዋና ኮሚሽነሩ ዶክተር ዳንኤል በቀለ በኤክስ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። በግጭቶች ውስጥ የሚደርሱ ጉዳቶች፣ ሰብአዊ ቀውሶችና ከፍርድ ውጭ የሚፈጸሙ የተራዘሙ እስራቶች ከአሳሳቢ የመብት ጥሰቶች ውስጥ መሆናቸውን የጠቆሙት ኮሚሽነር ዳንኤል መፍትሔው ውይይት እንደሆነ መክረው የህዝብ ተወካዮች ምክር ቤትና መንግስት የአዋጁን አስፈላጊነት ህጋዊነትና ተመጣጣኝ ተቀባይነት በሚገባ እንዲያጤኑ ከፓርላማው ውሳኔ በፊት አሳስበው ነበር። የዋና ኮሚሽነሩን መልእክትና ሀሳብ ያጠናከሩት ምክትል ዋና ኮሚሽነሯ ራኬብ መሰለ ለቪኦኤ በሰጡት ቃል የአስቸኳይ ጊዜ ሁኔታው እንዲቀጥል መደረጉ ትክክል ነው ብለው እንደማያምኑ ተናግረዋል። የሰብአዊ ከመፍተር አኳያ ትልቅ አስተዋጽኦ ስላለው ባይታደስና ችግሮችም ካሉ በመደበኛ የህግ ስርዓቱ መፍታት እንዲሞከር ነበረ። በውይይትም መፈታት ሲችል ነበር። በመደበኛ ስርዓቱም መፈታት ቢችል ይሻላል ብለን ነው የምናስበው። ምክንያቱም በርካታ ችግሮችን ስለሚያነሳ የአስቸኳይ ጊዜ አዋጅ በሚታወጅበት ጊዜ፣ ስለዚህ በመደበኛ ስርዓቱ ማየቱ ሰብአዊ መብቶችን በተከበሩበት በተጠበቁበት ሁኔታ ለማስለዘም ስለሚቀል ባይታደስ እንደገና ሪኒው ባይደረግ ጥሩ ነበረ። ግን ከሆነም ደግሞ አሁንም ቢሆን የሰብአዊ መብት ስታንዳርዶች በተጠበቁበት የህጋዊነት የተመጣጣኝ መስፈርቶች ተፈጻሚ በሆኑበት ሁኔታ እንዲፈጸም ጥሪ እናቀርባለን። ፓርላማው በአስቸኳይ ጊዜ አዋጁ ላይ ለመነጋገር ከመሰብሰቡ በፊት የመብቶች ኮሚሽኑ ልኮት በነበረ ምክር አዘል ሀሳብ ላይ አዋጁ እንዳይጸድቅ፣ የሚጸድቅ ከሆነም እድሜው ከአንድ ወር ወይም ከጥቂት ሳምንታት እንዳይበልጥ ጠይቆ ነበር። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የሜታ ቲክቶክና የሌሎች ማህበራዊ መገናኛዎች ኩባንያ ዋና ስራ አስፈጻሚዎች ባለፈው ሳምንት ረቡ በዩናይትድ ስቴትስ ህግ መወሰኛ ምክር ቤት አባላት ፊት ቀርበው ምስክርነታቸውን ሰጥተዋል። ማህበራዊ መገናኛ መድረኮች በልጆች ላይ የሚያደርሱትን ብዝበዛ በተመለከተ በተካሄደው በዚህ የምስክርነት ማድመጥ ሂደት ላይ የምክር ቤት አባላቱ ጠንካራ ጥያቄዎችንም አንስተዋል። ቆንጆ ታዬ ቀጣዩን ታዳጊ ወጣቶች በማህበራዊ መገናኛዎች ሲዘዋወሩ ለወሲባዊ አድራጎት የሚያሳድዷቸው ሰዎች ለሱሰኝነት የሚያጋልጡ ይዘቶች የራስን ህይወት ስለማጥፋት መረጃ የሚሰጡ ከአበላል ጋር ለተያያዙ ችግሮችም የሚያጋልጡ መረጃዎች ያጋጥሟቸዋል ይህንን ካልመሰልኩ ውብ አይደለሁም ለሚል ጭንቀት የሚዳርጉ አጓጉል የውበት ደረጃዎችና በማህበራዊ ገጾቻቸው ላይ ለሚያዋክቡ፣ ለሚያስፈራሯቸው ሰዎች መጋለጥም ሌላው አደጋ ነው። ለልጆች ደህንነት ተሟጋቾችና የዩናይትድ ስቴትስ ምክር ቤት አባላትም ታዲያ የማህበራዊ መገናኛ ኩባንያዎች ልጆችን እንዲህ ካሉ አደጋዎች ለመጠበቅ በቂ ጥረት አላደረጉም በማለት ይወቅሷቸዋል። እናም ከትናንት በስቲያ ረቡዕ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፍትህ ኮሚቴ የሜታ የቲክቶክ የቀድሞ ትዊተር የአሁኑ ኤክስ እንዲሁም ግሩም የሌሎች የማህበራዊ መገናኛ ኩባንያዎች ስራ አስፈጻሚዎችን አቅርቦ ምክር ቤቱንና ወላጆችን ከጊዜ ወደ ጊዜ በጣም እያሳሰበ ስለመጣው ጉዳይ ቃላቸውን ተቀብሏል። የምስክርነት ቃል መቀበል ሂደቱ የጀመረው ራሳቸው ወይም የሚያውቋቸው ሌሎች ታዳጊዎች ማህበራዊ መገናኛ ላይ ለብዝበዛ መጋለጣቸውን የሚያውቁ ልጆችና ወላጆች በሰጡት አስቀድሞ የተቀዳ የምስክርነት ቃል ነበር። ሰዓታት በወሰደው የምስክርነት ቃል ሰሚ ሸንጎ ላይ የታደሙ የራሳቸውን ሕይወት ያጠፉ ልጆች ያሏቸው ወላጆች የልጆቻቸውን ፎቶግራፎች ወደ ላይ ይዘው በዝምታ ተቀምጠው ሂደቱን ሲከታተሉ ተስተውለዋል። ከሜታ ስራ አስፈጻሚ ከማርክ ዘከርበርግ ጋር የተጋጋለ እሰጥ አገባ ውስጥ የገቡት የሚዙሪው ሪፐብሊካን ሴኔተር ጃሽ ሃውሊ ጉዳት ለደረሰባቸው ሰለባዎችም ሆነ ለቤተሰቦቻቸው ካሳ ከፍለዋል? ሲሉ ጠይቀዋቸዋል። ለእነዚህ ሰለባዎች፣ ለነኚህ ልጃገረዶች ካሳ ከፍለዋል? የእርስዎ ማህበራዊ የመገናኛ መድረክ ላጠፋው ጥፋት ካሳ የሚገባቸው አይመስልዎትም? በእርስዎ መድረክ የተነሳ ለደረሱባቸው ችግሮች የምክር አገልግሎት እንዲያገኙ ሲረዷቸዋል፣ ካሳ ይከፍሏቸዋል? ሴኔተር፣ እኛ በስራችን ትልቅ ትኩረት የምንሰጠው ሰዎች ለጉዳት እንዳይጋለጡ የሚያደርጉ መንገዶችን መፍጠር ነው ጎጂ የሆኑ ይዘቶችን እየተከታተሉ ከመድረኩ ለማስወገድ የሚያስችሉ የተራቀቁ ዘዴዎችን መፍጠር ላይ አተኩረን በመስራት ላይ ነን። ፕረታችሁ ገንዘቡን መሰብሰብ ነው ያሉት ሴኔተር ሀውሊ የሰለባዎችን ቤተሰቦች ይቅርታ ጠይቀዋል ወይ ሲሏቸው፣ በዚያ የታደሙት ወላጆች ከመቀመጫቸው ተነስተው የልጆቻቸውን ፎቶዎች ከፍ አድርገው አሳዩ። እዚህ አሉሎ አሁን ይቅርታ መጠየቅ ይፈልጋሉ። በብሔራዊ ቴሌቪዥን እየታዩ ነዎት። እስቲ የያዟቸውን ፎቶግራፎች ያሳዩዋቸው። በነኚህ መልካም ሰዎች ላይ ላደረሱት ጉዳት ይቅርታ ይጠይቃሉ። ስለደረሰባችሁ ጉዳት ሁሉ ይቅርታ እጠይቃለሁ። ቤተሰቦቻችሁ ላይ የደረሰው ሥቃይ በማንም ላይ ሊደርስ አይገባም። መጠነ ሰፊ መዋለን ዋ ያፍሰን ጥረት የምናደርገው ይህንኑ ለማረጋገጥ ነው። የእናንተ ቤተሰቦች ባለፉበት መከራ ማንም ማለፍ አይፈልግም። ዘከርበርግ ይህን ይበሉ እንጂ የልጆች ደህንነት ተሟጋቾችና ወላጆች የማህበራዊ መገናኛ ኩባንያዎች የልጆችን ደህንነት ለመጠበቅ በቂ ጥረት አላደረጉም በማለት በተደጋጋሚ ይናገራሉ። የሴኔቱ የፍትህ ኮሚቴ አንጋፋ አባል የሆኑት የደቡብ ካሮላይናው ሪፐብሊካን ሴኔተር ሊንዚ ግራም ለችግሩ መፍትሄ ለማምጣት ከዲሞክራቶች ጋር ተባብረው እንደሚሰሩ ቃል ገብተዋል። የኩባንያዎቹን ስራ አስፈጻሚዎች በማህበራዊ መገናኛዎቻችሁ ሰዎች በሀብት ከብረውበታል፣ አሁን ደግሞ ለመጥፎ ገጽታው መላ ሊደረግ ይገባል ብለዋቸዋል። በደል የደረሰባቸው አሜሪካውያን ሄደው አቤት የሚሉበት አካል ሊኖር ይገባል። እናንተ ላይ ቅጣት የሚጥል ኮሚሽን የለም። የሚያስቀጣችሁ አንዳች ችግር የለም። ምክንያቱም እኛ የምናደርገውን በሙሉ ትቃወም አላችሁም፣ ልትከሰሱም አትችሉም። ይህ መቆም አለበት። እነዚህን ሰዎች ተጠያቂ የሚያደርግ ሥርዓት ከሌለን እዚህ የተሰበሰቡት ቤተሰቦች ልንረዳቸው እንደምንፈልግ እንዴት ሊያምኑ ይችላሉ? ማኅበራዊ መገናኛ ይጠቅማል። ጨለመው ገጽታ ግን ከጥቅሙ በጣም ይገዝፋል። አሜሪካውያን በዚህ ሁኔታ ሊኖሩ አይገባም። የዲስኮርዱን ስራ አስፈጻሚ ጄሰን ሲትሮንን ጨምሮ የማህበራዊ መገናኛ ኩባንያዎች ስራ አስፈጻሚዎቹ ስራ ላይ ስላዋሏቸው የልጆች ደህንነት መጠበቂያ ዘዴዎች እንዲሁም ለትርፍ ከማይሰሩ ድርጅቶችና ከሕግ አስከባሪዎች ጋር በመተባበር ልጆች እንዳይጋለጡ ለመከላከል ስለሚያደርጉት ጥረት ሲያስረዱ የነበረ ሲሆን ለልጆች ደህንነት ተሟጋቾች ግን ኩባንያዎቹ ልጆችን የሚጠብቅ እርምጃ አልወሰዱም በማለት አጥብቀው ይወነጅሏቸዋል። በረቡዕ ዕለቱ የምስክርነት ቃል ሰሚ ሸንጎ ሪፐብሊከን እና ዴሞክራት ሴኔተሮች ባልተለመደ መልኩ ተመሳሳይ አቋም ይዘው ሲናገሩ ተደምጠዋል። የሆነ ሆኖ ይህ ብቻውን ከሁለት ዓመታት በፊት የቀረበውን የልጆች የኢንተርኔት ደህንነት ድንጋጌን ለማሳለፍ በቂ ይሆን እንደሆነ ከጊዜ ጋር የሚታይ ይሆናል። በሰሜን ኢትዮጵያ ጦርነት ሰቁቃ ውስጥ ያለፉ ተማሪዎችን የስዕል አውደርዕይ የጎበኙ አዳጊዎች የጦርነት ቀዳሚ ተጎጆች ሕጻናት መሆናቸውን ጠቅሰው ግጭቶች ሁሉ በሰላማዊ መንገድ እንዲፈቱ ጠይቀዋል። ከሰሞኑ በተከፈተውና ለአንድ ሳምንት በተጎበኘው አውደርእዩ እዩ በጦርነቱ የስነልቦና ጉዳትን ያስተናገዱ የትግራይ የአማራና የአፋር ክልሎች የአንደኛ ደረጃ ተማሪዎች ስራዎች የቀረቡበትና በአሜሪካ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ የተዘጋጀ ነው። አስቴር ምስጋና ቀጣዩን ዘጋ። Well, college. ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም በአዲስ አበባ ከተማ በተከፈተው አውደሪ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የአራተኛና አምስተኛ ክፍል ተማሪዎች እንደሆኑ እውነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩስኤድ ሪድቱ ፕሮጀክት ለአሜሪካ ድምፅ አስታውቋል። በአውደሪዩ የተለያዩ ሀምሳ ስድስት ስዕሎች ለእይታን እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11 ሺህ ከሚደርሱ የትግራይ የአማራ እና የአፋር ክልሎች አዳጊ ተማሪዎች መካከል ሀሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ ና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዱዴ አስረድተዋል። ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምፅ እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። ጎረቤቶቻቸው ሲላቀሱ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸው ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጡ አሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል። ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንዲጠቀሙበት ያደረግነው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው በስዕል በስዕል ኮሚኒኬት በማድረግ ሐሳባቸውን ፊሊንጋቸውን ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው። የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ እርግብ፣ እናቶችና ሕጻናት፣ ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደ ርዕዩ ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ ዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል። እና አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስል ያደረጉት። በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጥሩነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል። ባውደሪው ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነት እና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው ድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች መጀመሪያ ልጆቹ በጣም እድሜያቸው ትንሽ ነው። የአራተኛ እና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕሉን ሳይተረዳሁት ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችን ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር ሁሉም ስዕሎች ምን ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ ነው የሚያሳዩ። ይህ ስዕሉ አንደኛ ነው ለእኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል። ሁለተኛ አይምሯቸው ውስጥ ይዘው ጭንቀት ከሚፈጥርባቸው በመሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር፣ ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት። ማለት እኛ እየኖርን ነው አደለ ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ ክስታጎስ ጋር ሄደን የሚሰማን ስሜት እናቋል ልጆችም ወላጆችም እዛ ጋር። ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው። ይህንን ነገር የተረዳውበት መንገድ ስዕል የሳሉ ስዕል የነበሩበትን ችግር እና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስል ተምሪያለሁ። እናም ይሄ ስላው ለምሳሌ የምንመለከት እዚህ ጋር እርግባ ነች፣ እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ህይወት እንጀምራለን። ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደ ርዕዩ የስነ ልቦና ጉዳት ለደረሰባቸው አብዛኛዎቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ የአብዛኞ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችን በአውደሪው ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል። የወደፊት ተስፋዬ ግጭቶችን ለማስቆማለት ግጭቶች ምንም አይነት ለኛ ጥቅም ስለሌለ መጎዳዳ ስለሆነ ነገር ሀገር ሳይሆን እርስ በርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በርስ በሚያረጉበት ሰዓት ህፃን፣ ሌላ ልጆች ሊጉዱ ስለሚችሉ ለስደት ይጋለጣሉ። እርስ በርስ ግጭቱ መቆም አለበት፤ ምክንያቱም ሰቦች የጉዳይ እንጂ እየተጠቀመ አይደለም። በዛሬ ሁለት የተጠናቀቀው የአዳጊ ተማሪዎቹ የስዕል አውደሬ ባለፉት ስድስት ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምፅ አስቴር ምስጋ ነው። በመቀጠል ደግሞ ኬኔዲያ ዋታ ከሳምንታዊ የስፖርት ዘገባዎች ጋር ይጠብቃችኋል። በዩናይትድ ስቴትስ ቦስተን ትራንት ጥር 26 በተካሄደ የኒው ባላንስ የቤት ውስጥ ውድድር ኢትዮጵያውያን አትሌቶች ድል አድርገዋል። በ3000 ሜትር መሰናክል አትሌት ለሜቻ ግርማ ውድድሩን 7 ደቂቃ ከ2908 በማጠናቀቅ አሸንፏል። የኬንያና የአየርላንድ አትሌቶች ሁለተኛና ሶስተኛ ወጥተዋል። በ1500 ሜትር የሴቶች ውድድር ደግሞ አትሌት ጉዳፍ ጸጋይ የሀገሯን ልጅ ብርቅ ያየለውምን አስከትላ በመግባት አሸንፋለች። ጉዳፍ ርቀቱን በ3 ደቂቃ ከ5 28.11 ሰከንድ ያጠናቀቀች ሲሆን በማይክሮ ሰከንዶች ተቀድማ ውድድሩን በ3 ደቂቃ ከ58.43 ሰከንድ ያጠናቀቀችው የ18 ዓመቷ አትሌት ብርቄ ሀየሎም በርቀቱ ያስመዘገበችው ሰዓት ከ20 ዓመት በታች የዓለም የቤት ውስጥ ፈጣን ሰዓት ሆኖ ተመዝግቧል። አሜሪካዊቷ ኤምሊ ማኬ ውድድሩን በሶስተኝነት ያጠናቀቀች አትሌት ናት። አውስትራሊያዊቷ ጄሲካ ሁል አንደኛ በወጣችበት የሴቶች 3000 ሜትር ደግሞ ኢትዮጵያዊቷ መልክና ቀናቱ ዱ ሶስተኛ ስትወጣ አሜሪካዊቷ ኤሌ ሴንት ፒየር ሁለተኛ ደረጃን ይዛ አጠናቃለች። ከጥር 21 ጀምሮ በአዲስ አበባ ከተማ የኢትዮጵያ ስፖርት አካዳሚ ለስድስት ቀናት የተካሄደው የኢትዮጵያ አትሌቲክስ ሻምፒዮና ትናንት ፍጻሜውን አግኝቷል። አንጋፋውና በርካታ አትሌቶችን ያፈራው ይህ ሻምፒዮና ዘንድሮ ለ53ኛ ጊዜ የተካሄደ ሲሆን ከ1100 በላይ አትሌቶች ክልላቸውን ክለባቸውንና ተቋማቸውን ወክለው መሳተፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ጠንካራ ፉክክር በታየበት በዚህ ሻምፒዮና በአጠቃላይ በወንዶችና በሴቶች ባንኮች በሰበሰበው 360 ነጥብ የኢትዮጵያ ንግድ ባንክ አንደኛ ሆኖ በማጠናቀቅ የዋንጫ ተሸላሚ ሆኗል። መቻል በ253 ነጥብ ሁለተኛ ሲወጣ ኢትዮ ኤሌክትሪክ ክለብ በ216 ሶስተኛ ደረጃን ይዞ ማጠናቀቁን ፌዴሬሽኑ አስታውቋል። በኮት ዲቫር አስተናጋጅነት እየተካሄደ ያለው 34ተኛው የአፍሪካ ዋንጫ አፍኮን 2023 ባልተጠበቁ ድራማዊ ክስተቶች ሲቀጥል ይህም እስካሁን ሰባት አሰልጣኞችን ከስራ አሰናብቷል። ግብፅ አሰልጣኛን በማሰናበት የቅርብ ጊዜዋ ሀገር ሆናለች። የፈርዖኖቹ አሰልጣኝ ሩይ ቪቶሪያ ብሔራዊ ቡድኑን ለስምንተኛ ጊዜ የአፍሪካ ዋንጫ ሻምፒዮን በማድረግ የቡድኑን አህጉራዊ ሀያልነቱን የማስጠበቅ ኃላፊነት አልተወጣም በሚል መሰናበቱን የግብፅ እግር ኳስ ማህበር አስታውቋል። ማህበሩ በመግለጫው ፖርቹጋላዊውን አሰልጣኝ ሩይ ቪቶሪያንና የበታች ሹሞቹን አመስግኖ በጊዜያዊነት የቀድሞው የአልአህሊ አሰልጣኝ መሐመድ የሱፍ የብሔራዊ ቡድኑን ኃላፊነት እንደሚረከብ አክሏል። ከፈረንጆቹ ሁለት ሺህ አስር በኋላ የመጀመሪያውን ዋንጫ እናሸንፋለን ብለው ወደ ኮት ዲቯር ላቀኑት ግብፃውያን በመጨረሻዎቹ አስራ ስድስቱ የጥሎ ማለፍ ጨዋታ መሰናበታቸው መራር ሽንፈት ሆኖባቸዋል። አንድም የምድብ ጨዋታ ሳያሸንፉ ሶስቱንም ጨዋታ ሁኔታዎች በአቻ ውጤት ተለያይተው ወደ ጥሎ ማለፉ የተሸጋገሩት ግብጾች ባለፈው ሳምንት ከዲሞክራቲክ ሪፐብሊክ ኮንጎ ጋር በተደረገው የጥሎ ማለፍ ጨዋታ በአስደናቂ የፍጹም ቅጣት ምት ስምንት ለሰባት ተሸንፈው ከውድድሩ ውጭ መሆናቸው ይታወሳል። የአሁኑ የአፍሪካ ዋንጫ ከውጤት ቀውስ ጋር በተገናኘ በአሰልጣኞች ስንብት በቀዳሚነት የሚጠቀስ ሲሆን ከግብጽ በተጨማሪ ጋና፣ አልጄሪያ፣ ታንዛኒያ፣ አስተናጋጇ ኮትዲቫር፣ ቱኒዚያ እና ጋምቢያ ሌሎቹ ብሔራዊ ቡድን አሰልጣኞቻቸው ጋር የተለያዩ ሀገራት ናቸው። አሰልጣኛዋን ካሰናበተች በኋላ መነቃቃት የሚታይባት ኮት ዲቫር ከምድቧ በምርጥ ሶስተኝነት ተንጠልጥላ አልፋ ለግማሽ ፍጻሜ ከደረሱ አራት ሀገራት መካከል መሆኗ ይታወቃል። በአፍሪካ እግር ኳስ የመሪነት ደረጃ ላይ የሚገኙ አምስት ሀገራት ከሩብ ፍጻሜው በፊት፣ አራቱ ደግሞ በሩብ ፍጻሜው ተሰናብተዋል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የ2026 የወንዶች የዓለም ዋንጫ ሙሉ መርሃ ግብሩን ዛሬ ይፋ አድርጓል። በታሪክ ለመጀመሪያ ጊዜ በሶስት ሀገራት የሚካሄደው ቀጣዩ የዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ ሲቲ ዝነኛ በሆነው አስቴካ ስታዲየም ሲደረግ፣ የፍጻሜው ጨዋታ ደግሞ በዩናይትድ ስቴትስ ኒው ጄርሲ በሚገኘው ሜት ላይፍ ስታዲየም ይካሄዳል። በሰሜን አሜሪካዎቹ ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ ጣምራ አስተናጋጅነት የሚካሄደው የውድድ ሩ ሙሉ መርሃ ግብር ይፋ የሆነው የፊፋ ፕሬዚደንት ጂያን ኢንፋንቲኖ በተገኙበት የቀጥታ ስርጭት ላይ ነው። ውድድሩ በሜክሲኮ አዝቴካ ስታዲየም እንደ አውሮፓውያን አቆጣጠር ሰኔ 112026 ሲጀመር የዩናይትድ ስቴትሷ ኒው ጀርሲ ግዛት ማያሚን በማሸነፍ የፍጻሜውን ጨዋታ እንድታስተናግድ በፊፋ ተመርጣለች። 82500 ተመልካቾችን የማስተናገድ አቅም ያለው የኒው ጀርሲው ሜትላይፍ ስታዲየም ከኒውዮርክ ከተማ በአምስት ማ ሞባይል ርቀት ላይ የሚገኝ ነው። የ2026ቱ የዓለም ዋንጫ በአስተናጋጅ ሀገሮች ብቻ ሳይሆን የተሳታፊ ሀገራት ቁጥርም ከ32 ወደ 48 ከፍ ብሎ የሚካሄድ የመጀመሪያው የዓለም ዋንጫ ነው። በአጠቃላይ ለ39 ቀናት በሚቆየው በቀጣዩ የዓለም ዋንጫ 104 ጨዋታዎች የሚደረጉ ሲሆን በዚህም አዲስ ክብረ ወሰን ያስመዘግባል። የፍጻሜው ውድድር በአውሮፓውያኑ አቆጣጠር ሐምሌ 19 እንደሚካሄድ የፊፋ መርሃ ግብር ያመለክታል። የካና የካናአዳዋ ቶሮንቶ፣ የዩናይትድ ስቴትሷ ሎስ አንጀለስ እና የሜክሲኮዋ ሜክሲኮ ሲቲ የየሀገሮቹ ብሔራዊ ቡድኖች የመክፈቻ ጨዋታ የሚደረግባቸው ከተሞች ናቸው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። እኛም የዕለቱን መሰናዶው ፈጽመናል። የደንገረመ መሰናዶን መምራት የለስ አስማሪ፣ በቅንብሩ ከመላ አሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።